በአዲስ አበባ የካ ክፍለ ከተማ የሚኖሩና ቤታቸው እየፈረሰባቸው እንደሚገኝ ለአሜሪካ ድምፅ የተናገሩ የየካ ክፍለ ከተማ ነዋሪዎች ቤታቸው ከመፍረሱ በፊት በመንግስት ተገብቶላቸው የነበረው የሁለት ዓመት የቤት ክራይ ክፍያ እንዳልተፈጸመላቸው፣ ምትክ ቦታም እንዳልተሰጣቸው ተናግረዋል። በወንዝ ዳር ልማት ምክንያት ቤታቸው እየፈረሰ እንደሚገኝ የገለጹት ነዋሪዎቹ ኃላፊዎቹን ስንጠይቃቸው ዘመድ ጋ ተጠጉ ወይም ተከራይታችሁ ውጡ ብለውናል ይላሉ። ከተማችን እንድትቀየር እንፈልጋለን፣ ልማቱንም እንደግፋለን በማለት የተናገሩት አስተያየት ሰጪዎቹ ሆኖም መንግስት ቅድሚያ ማረፊያ እንዲያዘጋጅላቸው ጊዜም እንዲሰጣቸው ጠይቀዋል። ለደህንነቷ በመስጋት ስሟን እንዳንጠቅስ የጠየቀችን በአዲስ አበባ የየካ ክፍለ ከተማ ወረዳ አራት በተለምዶ 05 እየተባለ በሚጠራ አካባቢ ነዋሪ እንደሆነች የገለጸች አንዲት አስተያየት ሰጪ ምንም አይነት ዝግጅት ሳናደርግ የአንድ ቀን ማስጠንቀቂያ ከሰጡን በኋላ ትላንትና እሁድ ታህሳስ 6 2017 ዓ.ም. ቤታችን ፈርሷል ብላለች። ይህ ሲሆን ግን መሄጃ አልተዘጋጀልንም፣ ቀደም ሲል ከመንግስት ቃል የተገባልን ድጋፍም አላገኘንም በማለት ቅሬታዋን ገልጻለች። መተማመኛ ወረቀት ነው የምንሰጣቸው እንጂ ብር አሁን አይሰጥም። ግን ለልማት ደሞ ስለሚፈለግ ኢንጂነሮች ቶሎ መግባት ስላለባቸው መውጣት አለባቸው። የት እንደወጥቃለን? መከራያ የለንም ምናም ብለን ስንናገር ዘመን ጋር ቢሆን እረፉ ነው ያለን ማለት ነው። ያው እኛ እስቲ ዘመድ ጋር አንዳንድ ትንሽ የቤት አግኝተን ገባን። ግን ያው ከነበርንበት ጊቢ ዋጭ የሚያደርግ ስላልሆነ አብዛኛውን ንቃጥ ለሚወጣ ነው። መሬት ምናምንስ መሬት በጅምላ ስለን ሄደን አይተናል። በጅምላ ማለት ምንድነው? የተረከባችሁት ነገር የለም ማለት ነው? የለም፣ የለም። በተመሳሳይ ምክንያት ማንነቱ እንዳይገለጽ የጠየቀ በዛው ክፍለ ከተማ የወረዳ አራት ፈረንሳይ ለጋሲዮን አካባቢ ነዋሪ የሆነ አስተያየት ሰጪ ለልማት ተነሺዎቹ የተገባው ቃል የሁለት ዓመት የቤት ክራይ የንብረት ካሳና ምትክ ቦታ ይሰጣል ቢልም ይህ ሳይፈጸም ሰፈራችን እየፈረሰ ነው ብለዋል። እሁድ ዕለት ቤታቸው የፈረሰባቸው ጎረቤቶቻችን የቤት ኪራይ እንኳን ለማግኘት ተቸግረዋል፣ በማለትም ይገልጻል። አሁን አብዛኛውን የተቸገረው ደግሞ የቤት ኪራይ የሚባል ያገኛል። ለምሳሌ አብዛኛውን አሁን ወደ ፈረንሳይ ወደ ሌላ ቦታ ወደ ጉራራ ምናምን የተከራዩ ሰዎች አሉ። ስጠይቃቸው አንድ ክፍል ቤት አስራ ስድስት ሺህ ብር አስራ ሰባት ሺህ ብር ነው የሚባለው። አሁን የሰው ጥያቄ ምንድን ነው በትክክል አንደኛ ቦታውን በጊዜ በአስቸኳይ ስጡንና ሰርተን ንግባ ነው። ሁለተኛ ነገር ሌላው ቢቀር የመከራያ ብር ስጡ አቅም የለንም የምንከራየው ቤት አጣን ነው እያሉ በዚህ መልኩ የፈረሰባቸው ሰዎች ታውቃለህ፣ ምትክ ቦታም ሳይሰጣቸው የቤት ኪራይም ሳይሰጣቸው ሁሉ አጠቃላይ ሰፈሩ ተለክቶ ተሰፍሮ የተሰጠው ካሬ ሜትር የለም። መከራያ ብር ለባናቸውም አልሰጡ። ቤቶቻቸው በቅርቡ ከሚፈርስባቸው የወረዳ አራት ነዋሪዎች አንዱ መሆኑን የጠቀሰው ሶስተኛው አስተያየት ሰጪ ደግሞ ለቀበሌ ቤት ነዋሪዎች ይነስም ይብዛም የመኖሪያ ቤት ተሰጥቷቸው ማረፊያ አግኝተው ተነስተዋል። የግል ቤት ላላቸው ግን ትኩረት አልተሰጠም ይላል። የቤት ኪራይ ብር አልሰጡም፣ ግምት አልሰጡም። የት ነው የሚወድቀው ይሄ ህዝብ? ሰው ላይ በዚህ ዘመን ላይ ስትታበቅ የኑሮውን ሁኔታ ታየዋለህ። ከስጋ ዘመዱ እየተጣላ ባለበት ሰዓት ላይ እንዴት አድርጎ ይቋቋማል ብለ ታስባለህ? እናንተ ይህንን ጥያቄ ስታቀርቡ ምን ምላሽ ሰጥቷችሁ? ከቀበሌው ጋር ተጣሉ ከቀበሌው ጋር ተጣሉ እና ክፍለ ከተማ ሄዱ። ክፍለ ከተማ ሲሄዱ ተባበሯቸውን እየተባሉት እንጂ ምንም ነገር ቁርጥ ያለ ውሳኔ አይደለም የሚወሰኑላቸው ለማን ነው ተባበሯቸው የሚለው ግለሰቦቹ? ለመንግስት። መንግስት ነው እንጂ ተራውን ዜጋ መደገፍ ያለበት መተባበር ያለበት ግለሰብ ነው መንግስት ሊተባበር የሚችለው። በጉዳዩ ዙሪያ ለአሜሪካ ድምፅ ማብራሪያ የሰጡት የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ብርሃኑ ረታ የልማቱ ዓላማ ከተማዋ ለነዋሪዎቿ እንድትመች ማድረግ ነው፣ ስራውም ከነዋሪዎች ጋር በመመካከር ነው እየተከናወነ ያለው ይላሉ። በነዋሪዎቹ ስለቀረበው የምትክ ቦታ ጥያቄ ሲመልሱም እንዲህ ብለዋል። የግል ተመሾቻችን ራሳችንን አሳትፈን ልኬት የመውሰድ ከልኬት ተነስቶ ካሳትንተና የመስራት ምትክ መሬት የማዘጋጀት እጣ ካወጡ በኋላ ደግሞ ቦታቸውን ሄደው አይተው እንዲረከቡ የማድረግ ስራዎችን ሰርተናል። መሬቱን ሄደው አይተው ርክክብ ያልፈጸሙ ግን ይኖሩ ይሆን? እስካሁን ባለው በዚህ ልክ የፈጣ መረጃ የለም። አካል ነው። ይምጡ። ቢሯችን ክፍት ነው። እነሱ ጋር ብለን ነው የምንሰራው። ተገቢው ምላሽ ይፈጣለን። እኛ የሁለት ዓመት የቤት ኪራይ ሳይሰጡን ወጥታችሁ ዘመድ ጋር ተጠጉ፣ ወይም በራሳችሁ ተከራዩ አሉን የሚሉትስ ቅሬታ ከጎኑ ያለ የቀበሌ ቤት የፈረሰባት የተነሱ አሉ። የቀበሌ ቤት ተነሾቻችን ወይም በተለምዶ የመንግስት ቤት ተነሾቻችን አሉ። ከመንግስት ቤት ተነሾች ጋር አብረው ያሉ ደግሞ የግል ነዋሪዎቻችን አሉ። ከጎኑ ያለው የመንግስት ቤት ተነስቶ ሄደዋል። የግል ቤቱ ብቻውን ቀረ። ብቻውን ሲቀር እኛንም ቶሎ አንሱን፣ እኛም ወደ የሚቀጥልን ምዕራፍ የሚሄድ የሚል አስተባለ። ይሄ ሲሆን በመተማመን በመግባባት በመተማመኛ ፍቃደኛና ዝግጁ የሆኑ ነዋሪዎችን ያንን ቦታ ያንን እንድንትን ሀሳብ አስረክበውን እሳቸውም ፈቃደኛ ሆነው ይሁንታቸውን ሰጥተውን አሁን ባልኩ አግባብ ተነጋግረን መተማመኛውን አግኝተው መተማመኛቸው ወረቀቱን ይዘው በዛ መንገድም ወደ መስተንግዶ የገቡና እኛም ወደ ልማቱ የገባንባቸው አካባቢዎች አሉ። የክፍለ ከተማው ዋና ስራ አስፈጻሚ አቶ ብርሃን ወረታ የካሳ ጉዳይን በተመለከተ ሲያብራሩ፣ ማጣራት ያሉብን ጉዳዮች ነበሩ። እሱን እንዳጠናቀቅን ችግሩን በአጭር ጊዜ ውስጥ እንፈተዋለን ብለዋል። የካሳ ክፍያ ላይ ስንገባ ጥቆማዎች መጡ። አንደኛው የካሳ ትንተና ጋር የሚያያዝ በስተዋል የሚል ጥቆማ የበዛ ነው። ይሄ ነገር መፈተሽ አለበት የሚል ጥቆማ መጣልን። በአንድ በኩል ደግሞ ዝቅ ያለ ነው ያነሰ ነው የሚል ጥቆማ መጣልን። እነዚህ ጥቆማዎች ሲመጡ ሁለቱን ሚዛን ጠብቀን መሄድ ስላለብን የተወሰነ ግሌ እያደረገ ነገር አለው ከዚህ ጋር የሚያያዝ ይሄ መረጃ ስለመጣ ይሄን ለማጥራት እየሰራ ነው የምንገኘው። በአጭር ጊዜ ውስጥ ቋጭተን አስፈላጊው ነገር የሚፈጸምላቸው ነው የሚሆነው። በአዲስ አበባ ከተማ እየተከናወነ ያለው የኮሪደርና የወንዝ ዳር ልማት ፕሮጀክት በድጋፍ እና በተቃውሞ አስተያየቶችን እያስተናገደ ይገኛል። ስሜ እንዳይጠቀስ ብሎ ለአሜሪካ ድምፅ አስተያየት የሰጠ አንድ ነዋሪ የኮሪደር ልማቱ የሥራ ዕድል በመፍጠርና የከተማዋን ገጽታ በመቀየር ረገድ በጎ ተጽዕኖ እየፈጠረ እንዳለ ተናግረዋል። የኮሪደር ልማቱ በጣም አሪፍ ነው። ሲታይ ውበቱ ራሱ እንደኔ ተመችቶኛል። በጣም ማነው ስራ ፈጠራ ላይም በጣም ያው ምርጥ ነገር ነው የኮሪደር ልማቱ የስራ እድል እንደፈጠረለት የገለጸ ሌላ አስተያየት ሰጭም እንዲሁ የፕሮጀክቱን ጠቀሜታ ገልጿል። የብዙዎችን ጎሮሮን የከፈተ ማለት ይቻላል። በቃ ብዙ ስራ አጪው እዚህ ላይ እድሉን ተጠቅመዋል። ከተማን አሳምረዋል። ጽዳቱ የብዙዎችንም ጎሮሮ ከፍተዋል። ቅሬታ አቅራቢዎቹ በበኩላቸው ከልማት ስራው ጎን ለጎን የነዋሪዎች ሁኔታም ሊታሰብበት ይገባል ይላሉ። የመጀመሪያዋ አስተያየት ሰጪ የአዲስ አበባ ከተማ የአፍሪካ መዲና እንደመሆኗ ልማት እንደሚያስፈልጋት እናምናለን ካለች በኋላ ከልማቱ በተጓዳኝ ግን የከተማዋ አስተዳደር ታሳቢ ማድረግ ያለበት ጉዳይ አለ ትላለች። አንደኛ አርሊ ቢነገረን ብንዘጋጅ፣ ተማሪዎች ትምህርታቸውን በጨረሱ ሰዓት ብንወጣ፣ እሱ ታሳቢ ቢደረግ ያ ተማሪዎች ምክንያት አንጉላላ ቢሆን መልካም ነው እያስባል። ሁለተኛው አስተያየት ሰጭም የወንዝ ዳር ልማቱን የሚመሩት የመንግስት አካላት ተናበው እንዲሰሩ ጠይቋል። የሚያሰሩት አካል ራሱ የቻለ ፕሮጀክት አለ የልማት ፕሮጀክት የሚባለው ወንዝ ጠፋቶትም ሆነ ምንም ሆነ የሚያስም እሱ አካል አለው። ግን አሁን የቀበሌው ካድሬ ነው አላስቀሚቀሩት እና ይህንን ተናበው የሚሰሩበትን መንገድ ቢያዘጋጁለት ላይ ህብረተሰቡ እንጂ ህብረተሰቡ አለቅም አላላቸውም። ግን ማራትያ እንኳን እስኪያገኝ ድረስ እንድታገዙት ይገባ ነበር። የአዲስ አበባ የኮሪደር ልማት ፕሮጀክት አንደኛው ምዕራፍ ተጠናቆ ሁለተኛው ምዕራፍ እየተካሄደ እንደሆነ ይታወቃል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ